the Voice of America በኢትዮጵያ ለሶስት ወራት ተጥሎ የቆየው የአስቸኳይ ጊዜ አዋጅ ዛሬ ተነስተዋል። ይለናል የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ በአብላጫ ድምፅና በስምንት ድምፅ ታቅቦ ይሄው አዋጅ እንዲነሳ ተወስኗል። ምክር ቤቱ ከዚህም በተጨማሪ ከሚኒስትሮች ምክር ቤት የተላከለትን የምሕረት አሰጣጥና አፈጻጸም ረቂቅ አዋጅ ለቋሚ ኮሚቴ መርቷል። እስክንድር ፍሬው የአስቸኳይ ጊዜ አዋጅ ለመቀበል እና ለማጽደቅ የወጣው አዋጅ ቁጥር 1083 2010 ለመሻር የቀረበው ረቂቅ አዋጅ ቁጥር 1088 2010 ሆኖ በአብላጫ ድምፅ ስምንት አቅቦ ጸድቋል። የካቲት ዘጠኝ ቀን በሚኒስትሮች ምክር ቤት የወጣውና ከሶስት ወራት በፊት ደግሞ በፓርላማው የጸደቀው የአስቸኳይ ጊዜ አዋጅ ነው በዛሬው ዕለት የተነሳው። ምክር ቤቱ እዚህ ውሳኔ ላይ ከመድረሱ በፊት በሚኒስትሮች ምክር ቤት በተረቀቀውና አዋጁ እንዲነሳ በሚጠይቀው የውሳኔ ሀሳብ ላይ ውይይት አካሂዷል። በፓርላማው ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ናቸው አዋጁ እንዲነሳ የሚጠይቀውን የውሳኔ ሀሳብ ለምክር ቤቱ አባላት ያቀረቡት። ገዢው ፓርቲና መንግስት በወሰዳቸው ተከታታይ የመፍትሄ እርምጃዎች ተጋርጦ የነበረው አደጋ ከጊዜ ወደ ጊዜ መሻሻል እያሳየ መጥቷል። ሕዝቡም ልማትና ዴሞክራሲ ስርዓት የመገንባት ተሳትፎን አጠናክሮ እንዲቀጥል ለማስቻል ችግሮች በሚያጋጥሙበት ጊዜ በመደበኛ የሕግ ማስከበር ስርዓት ለመቋቋም የሚያስችል ሁኔታ እየተፈጠረ በመምጣቱ ከሚመለከታቸው የክልልና የፌዴራል አካላትም ጋር በተደረገው ግምገማ የአስቸኳይ ጊዜ አዋጅ መነሳቱ ላይ ስምምነት ላይ በመደረሱ የህዝቦችን መብት ከመገደብ ይልቅ አዋጁን በመሻር ህዝቡ ራሱ የሰላም ዘብ እንዲሆን የማስቻሉን አስፈላጊነት በተለያዩ ጊዜያቶች በተደረጉ ውይይቶች ስለታመነበት በአዋጁ የተቀመጠውን የጊዜ ገደብ በማሳጠር አዋጁን መሻር አስፈላጊ ሆኗል። አዋጁን ለማስፈጸም የወጡ ደንቦችና መመሪያዎች የዚህን አዋጅ መሻር ተከትሎ ቀሪ እንዲሆኑ ውሳኔ ሀሳብ ቀርቧል። ይህንን ተከትሎ በተካሄደው ውይይትም የምክር ቤቱ አባላት የተለያዩ ሀሳቦችን አንጸባርቀዋል። አዋጁ ሰብአዊና ዲሞክራሲያዊ መብቶችን ገድቦ መቆየቱን በአገሪቱ ገጽታ፣ በኢንቨስትመንት ፍሰትና በቱሪዝም ላይ አሉታዊ ገጽታ እንደነበረው የገለጹ አሉ ወደ አዋጁ የገባ ነው በሀገሪቱ በነበረው ወቅታዊ ሁኔታ አስገዳጅነት ነው ያሉ ደግሞ መነሳቱ ተገቢ ቢሆንም አስፈላጊ እንደነበረ መረሳት እንደሌለበት የገለጹም ነበሩ። አንድ የፓርላማ አባል ደግሞ የአዋጁ መነሳት ችግር የደረሰበት ሰው ከሚታፈን ውኡ እያለ እንዲሞት እድል ይሰጣል ብለዋል። የካቲት 9 2010 ዓ ም በሚኒስትሮች ምክር ቤት የወጣውና በኋላም በፓርላማው የጸደቀው የአስቸኳይ ጊዜ አዋጅ በትግበራ ላይ የቆየው ለሶስት ወር ከሶስት ሳምንት ነው። በዚህ ሁሉ ጊዜ ውስጥ ግን የተለያዩ አስተያየቶች ሲያስከትል ቆይተዋል። አዋጁን አስፈላጊ የሚያደርጉ ሁኔታዎች እንደሌሉ ያመኑ የተቃዋሚ መሪዎች፣ ምሁራንና የውጭ መንግስታት በፍጥነት እንዲነሳ መጠየቃቸው የአደባባይ ሚስጢር ነው። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተፈጠረው አንጻራዊ መረጋጋት ይህ ጥያቄ ጠንክሮ እንዲወጣ አድርጓል። የአዲሱ ጠቅላይ ሚኒስትር ቀዳሚ ተግባርም አዋጁን ማንሳት እንዲሆን የተለያዩ ወገኖች በተለያዩ መንገዶች ጠይቀዋል። ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ እየቀረቡ ካሉ ሌሎች ጥያቄዎች አንዱ ከፖለቲካ ጋር በተያያዘ የታሰሩ ዜጎችን በሙሉ የመፍታት ጉዳይ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በአጭር ጊዜ ውስጥ በርካቶች መፈታታቸው አዎንታዊ አስተያየቶችን አስከትሏል። እርምጃቸው በአገር ውስጥ ብቻ የተወሰነ አለመሆኑንም አሳይተዋል ጠቅላይ ሚኒስትሩ። በዚህም መሰረት በውጭ አገር የሚንቀሳቀሰውና በመንግስት በአሸባሪነት የተፈረጀው የግንቦት ሰባት ከፍተኛ አመራር አቶ አንዳርጋቸው ጽጌ እንዲፈቱ አድርገዋል። የዚህን ፓርቲ ሊቀመንበር የዶክተር ብርሃኑ ነጋን ክስም አንስተዋል። የፖለቲካ ተንታኞችና የተቃዋሚ መሪዎች በተለያየ ጊዜ እንደገለጹት ግን እንዲህ አይነቱ እርምጃ ገዢ በሆነ የፖለቲካ ምህረት አዋጅ መታገዝ አለበት። ፓርላማው ማለትም የሕዝብ ተወካዮች ምክር ቤት በሁለተኛ አጀንዳነት ውይይት የጀመረበት የምህረት አሰጣጥና አፈጻጸም አዋጅ የሚባልና በሚኒስትሮች ምክር ቤት የተዘጋጀ ነው። ይህ አዋጅ የፖለቲካ ተንታኞችና ሌሎች አስተያየት ሰጪዎች እየጠቀሱት ካለው ጋር ምን ያህል ግንኙነት እንዳለው ግን ግልጽ አይደለም። አዋጁ በአብዛኛው የፖለቲካ ጥፋቶችን፣ ሀገር መክዳት፣ የአመፅ ወንጀሎችን እንደዚሁም በሀገርና በመንግስት ላይ አመፅን የማነሳሳት ወንጀል የፈጸሙትን ይመለከታል። በረቂቁ እንደሰፈረው አዋጁ እነዚህን ወንጀሎች የፈጸሙና በህግ በተሰጠው የጊዜ ገደብ ወደ ሰላማዊ ኑሯቸው ተመልሰው የመንግስትን ህግና ስርዓት ለማክበር ግዴታ የሚገቡ ጥቂት ወይም መላው ወንጀለኞችን ተጠቃሚ እንደሚያደርግም ተመልክቷል። እናም አዋጁ መንግስት ለእነዚህ ወገኖች ያለፈውን ጥፋታቸውን ሙሉ በሙሉ ስርየት የሚያደርግበት ስርዓት መሆኑ ተጠቁሟል። በዚህ ረቂቅ አዋጅ እንደተመለከተው ከሆነ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ የምህረት ቦርድ ይቋቋማል። ከቦርዱ የቀረበላቸውን የምህረት ውሳኔ ሀሳብ መርምረው ውሳኔ የሚሰጡትም ጠቅላይ ሚኒስትሩ ናቸው። የውሳኔ ሀሳቡን ከተቀበሉ የምህረት አዋጅ በፌዴራል ጠቅላይ ዋና አቃቤ ሕግ በኩል እንዲዘጋጅ ያደርጋሉ። ረቂቅ አዋጁ መልሶ በሚኒስትሮች ምክር ቤት ይመከርበትና ለፓርላማው ቀርቦ ይጸድቃል። የምክር ቤቱ አባላት የምህረት አሰጣጥና አፈጻጸም በተሰኘው ረቂቅ ላይ ያደረጉት የመንደርደሪያ ውይይት አጠር ያለ ነበር። የሰው ዘር የማጥፋት፣ ያለ ፍርድ የሞት ቅጣት እርምጃ የመውሰድ፣ በአስገዳጅ ሰውን የመሰወርና የሰብአዊ የድብደባ ድርጊት የመፈጸም ወንጀሎች በዚህ የምህረት አዋጅ እንደማይካተቱ በረቂቁ ክፍል አንድ ሶስት ላይ ተመልክቷል። የሙስና ወንጀልም በምህረት አዋጁ መካተት አለበት ያሉ የፓርላማ አባላት ነበሩ። ይህ የምህረት አዋጅ ለምን አስፈለገ ሲሉ የጠየቁ አንዲት የፓርላማ አባል ደግሞ ሙሰኞችን ወንጀለኞችንና ሌቦችን እኮ ለቀናቸዋል ብለዋል። የለቀቅናቸውስ ሕግ ሳይኖር ነው ወይ ያሉት እኚህ የፓርላማ አባል ይህ አዋጅ የሚጸድቀው ማንን ለመልቀቅ ነው ሲሉም ጠይቀዋል። ይህ አዋጅ ለየትኞቹ ለመልቀቅ ነው የወጣ የሚል ጥያቄ አለ ምክንያቱም ለመልቀቅ ነው የሚል ጥያቄ አለ ምክንያቱም የተጠረጠሩ ለቀ ለቀናቸዋል የተፈረዱ ለቀናቸዋል። ይሄ አዋጅ ለማን ነው ለማን ለማስፈጸም ነው? ምና ምረጥ አዋጁ ደግፈዋለሁ፣ ግን ለማን ነው የምናስፈጽመው? ህግ ሳይኖር እኮ ፈጠና ለቀቅናቸው። እኔ አሁን ምን ተጭኖን ነው አሁን ህግ ሳይኖረት የለቀቅናቸው የሚል እኔ በደንብ ማየት አለበት የቋሚ ኮሚቴ መንግስት በውጭ ኃይል ግፊት የፖለቲካ ሙስና እየፈጸመ ነው ሲሉም እኚህ የፓርላማ አባል ተናግረዋል። ይሄ መንግስት ተውጫው ተጽዕኖ ተገብቶ እየፈጸመው ያለ ግን አሁን ህጋዊ ልባትን ለማግኘት ህግ ይመስለጠም ይሄ መንግስት እኔ ፖለቲካል ኮራፕሽን እየፈጸመ ያለ ይመስለኛል። በእኔ በእኔ ሳይጠየቅ አሁን ህጋዊ ልባት ለማንጻት ህጋዊ እየደረገው ነው ያለ ህግ እያረቀቀ ነው ያለ። ሌዎቹን ለቀዋል ተለቀዋል። በምን ጫና? ይህ ቋንቋ ኮሚቴ ቆም ብሎ በደንብ ማየት አለበት የሚል ሀሳብ ነው። አመሰግናለሁ። ሌላ የፓርላማ አባል በሰጡት አስተያየት ሰዎች እስካሁንም እየተፈቱ ያሉት ህግን በተከተለ መንገድ ነው ብለዋል። ከዚህ በፊት ሰዎች ሲለቀቁ የነበሩበት ሁኔታ ዝም ብሎ ህግን መሰረት ሳይደረግ የተሰራበት አይደለም። የወንጀለኛ መቅጫ ስነ ስርዓት ህጉ ላይ ጉዳያቸው በክስ ሂደት ያሉ ተጠርጣሪዎች በአቃቢ ህጉ በኩል ክስ እንዲነሳ የሚደረግበት አሰራር አለ ለማለት ህግ አለ ማለት ነው። ይህ ህግ ደግሞ ዛሬ ሲወጣ ከዛ ከሚወጣበት ቀን ጀምሮ ከሚጸድቅበት ቀን ጀምሮ ይህ ህግ ደግሞ ዛሬ ሲወጣ ከዛ ከሚወጣበት ቀን ጀምሮ ከሚጠቅበት ቀን ጀምሮ ስራ ላይ የሚውልበት እንጂ ወደ ኋላ ተመልሶ ስራ ላይ የሚውልበት አካሄድም የለም። በሕገ መንግስቱ ላይ በግልጽ የተቀመጠ አይነት ሁኔታ ስላለ ማለት ነው። ባለፉት ጥቂት ወራት በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በሺዎች የሚቆጠሩ ዜጎች ከእስር መፈታታቸውን ገንቢ ሲሉ የገለጹ የተቃዋሚ መሪዎችና ሌሎች ተንታኞች የቀሩትም በርካታ መሆናቸውን ይናገራሉ። ታሳሪዎችን በቁጥቁጥ ከመፍታት ይልቅ አጠቃላይ ምሕረት ማድረግና ሁሉንም መልቀቅ እንደሚገባም ያምናሉ። ዛሬ ለፓርላማ የቀረበው የምሕረት አሰጣጥና አፈጻጸም አዋጅ ለዝርዝር ውይይት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ